የአሜሪካ ድምፅ ራዲዮ ጣቢያ ነው። እግዚአብሔርንም ለሰላማችን መረጋገጥ መለኮታዊ ሥራውን እንዲሠራ እንድንማጸነው አባታዊና መንፈሳዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። በመስቀሉ ሰላምን ሰራልን የሚለውን በልባችን እንድንይዝና የሰላም ባለቤት ማን እንደሆነ እንድንገነዘብ አደራላለሁ። በተለያዩ ቦታዎች የተፈናቀሉና ለችግር የተዳረጉ ወገኖቻችንን ለመርዳት የሚቻለንን ድጋፍ ሁሉ በማሰባሰብ ከጎናቸው እንድንቆም ጥሪያችንን በጌታ ፍቅር እናስተላልፋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትሪያርክ ብፁዕ ወቅዱስ አቡነ ማትያስ፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌልና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ ለትንሣኤ በዓል ካስተላለፉት መልእክት የተቀነጨበ ነው። ተከታትሎ የሰማችሁት። ኢትዮጵያ ውስጥ የሚገኙ ተፈናቃዮች በዓሉን እንዴት እያከበሩ እንደሚገኙ በጥቂቱ ጠይቀናል። ትንሳኤው እሱ ከሞት መካከል ነው የተነሳው። እኛ ደግሞ ካለብን ኃጢአት፣ በደል፣ ቅጣት፣ አድመኝነት፣ ከመገዳደል መነሳት አለብን። የእሱን ትንሳኤ የምናከብረው እኛም ከኃጢአት ቁራኝነት ነጻ መውጣት አለብን። ዛሬም እንደ ትናንትናው በመገዳደል ውስጥ እንዳናልፍ፣ ዛሬም እንደ ትናንትናው በመፈናቀል ውስጥ እንዳናልፍ በቃ ብለን መነሳት አለብን። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ የእንኳን አደረሳችሁ መልእክታቸው ላይ የተቀነጨበ ነው። እኛም የፕሮግራሙ አዘጋጆችና አስተናጋጆቻችሁ እንኳን ለብርሃነ ትንሳኤው አደረሳችሁ እንላለን። እሁድ ሚያዝያ 24 2013 ዓ ም ከዋሽንግተን ዲሲ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የፋሲካ ምሽት ስርጭት ጀመረ። ፕሮግራሙን በማቀናበር እና በመምራት ጽዮን ግርማ አብሬያችሁ ቆያለሁ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብ ሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ተከታተልኝ እንደምን አመሻችሁ ክቡራትና ክቡራትና ክቡራን አድማጮቻችን በዓሉን ለምታከብሩ የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደነኝ ዩናይትድ ስቴትስ ፒዮንግያንግን አስመልክቶ ያላትን ሰፊ የዲፕሎማሲ ዕቅድ ይፋ ማድረጓን ተከትሎ ዋሽንግተን የከፋ ሁኔታ ይገጥማታል ስትል ሰሜን ኮሪያ አስጠነቀቀች በዛሬ ዕለት በአንድ የሰሜን ኮሪያ ከፍተኛ ዲፕሎማት አማካኝነት የተሰጠው መግለጫ የባይደን አስተዳደር ኒውክሌር ከታጠቀችው ፒዮንግያን ጋር ለመነጋገር ዋሽንግተን ፈቃደኛ መሆኗን ያስታወቀችበትን ሰሜን ኮሪያን አስመልክቶ የምትከተለው ፖሊሲ ግምገማ ሲጠናቀቅ ይፋ ላደረገችው መረጃ የተሰጠ የመጀመሪያው የኦፊሴል ምላሽ መሆኑ ነው። በፕሬዝዳንት ጆ ባይደን ላይ የተነጣጠረ ኃይለ ቃል የተቀላቀለበት መግለጫ መንግስታዊ የኮሪያ ማዕከላዊ ዜና ወኪል እንደዘገበው በኮሪያ ሕዝባዊ ዲሞክራሲያዊ ሪፐብሊክ ላይ የተነጣጠረ የጥላቻ ድርጊቶችን ለመሸፋፈን የታለመ የስሙላ እቅድ ማሳያ ነው ሲሉ የሰሜን ኮሪያው የውጭ ጉዳይ ሚኒስቴር የዩናይት ስቴትስ ጉዳዮች መምሪያ ዋና ዲሬክተር ኮን ጆንግ ጉን የዩናይት ስቴትስን እቅድ አጣጥለዋል። ዩናይትድ ስቴትስ አሉ ጆን ጎን ዩናይትድ ስቴትስ ጊዜ ያለፈበት ጦርነትን ያማከለ የቀዝቃዛው ጦርነት አስተሳሰብ ፖሊሲ ለማራመድ በያዘችበት ከቀጠለች ከቁጥጥሯ ውጪ የሆነ የከፋ ቀውስ በቅርቡ ይገጥማታልን ብለዋል። ለወራት የተካሄደውን የውስጥ ግምገማ ተከትሎ ነው ዩናይትድ ስቴትስ ሰሜን ኮሪያን አስመልክቶ ያላትን እቅድ ያንጸባረቀ አጠቃላይ እይታ ዋይት ሀውስ ባለፈው አርብ ይፋ ያደረገው። አዲሱ ፖሊሲ ከባይደን በፊት የነበሩት የቀድሞ ዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ ያራምዱት ከነበረው አቅጣጫ መካከለኛ የተሰኘ አቀራረብ ያለው ፖሊሲ ለመከተል የታለመ መሆኑም ተዘግቧል። ሌላ በኩል ፖሊሲያችን አንዳች ግዙፍ ድርድር ለማሳካት የታለመ አይደለም፣ ወይም ስትራቴጂያዊ የዝግታ አቀራረብ የተባለው ላይም የሚተማመን አይደለም ያሉት የዋይት ሃውስ ቃል አቀባይ ፖሊሲያቸው የዩናይት ስቴትስንና የአጋሮቿን እንዲሁም በአካባቢው የተሰማሩ ኃይሎችን ደህንነት ከፍ ለማድረግ ተጨባጭ ምርታ እውን ለማድረግ ከታለመ ከሰሜን ኮሪያ ጋር ሊኖር የሚችል ዲፕሎማሲያዊ አቅጣጫ ለመሻት የሚጥር እንጂ ብለውታል። ስትራቴጂያዊ የዝግታ አቀራረብ የተሰኘው የቀድሞ ዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ አስተዳደር ያራምደው የነበረው ሰሜን ኮሪያ አዎንታዊ እርምጃዎችን ስትከተል ለድርድር በር የሚከፍት፣ አሉታዊ ድርጊቶችን ፈጽማ በተገኘች ጊዜ ደግሞ ማዕቀብ የሚጥል ጥንድ የፖሊሲ አቅጣጫ የሚከተል ዘዴ ነው። የዩናይት ስቴትስና የኔቶ አጋሮቻቸው ቀሪ ኃይሎቻቸውና መሳሪያዎቻቸውን ከአፍጋኒስታን ትላንት በይፋ ማውጣት ጀምረዋል። በሌላ በኩል የታሊባን ታጣቂዎች በደቡብ ምስራቅ ጋዝኒ ጠቅላይ ግዛት ውስጥ ትላንት ቁልፍ ወታደራዊ ካምፕ ላይ ጥቃት በመሰንዘር በርካታ ወታደሮችን መግደላቸውና ሌሎች በርካቶችንም መያዛቸው ተዘግበዋል። ጥቃቱ የተፈጸመው የዩናይት ስቴትስና የኔቶ ኃይሎች ከሀያ ዓመታት ጦርነት በኋላ ያችን ሀገር ለቀው መውጣት በጀመሩበት ዕለት መሆኑን ጨምሮ በአፍጋኒስታን ሁከት ይባባስ ይሆናል የሚለው ስጋት እያነጋገረ ነው። ያ የመሆን እድሎ አለ ያሉት ይህንኑ አስመልክቶ ከአሜሪካ ድምፅ ጋር ቃለ ምልልስ ያደረጉት የአፍጋኒስታኑ የብሔራዊ እርቅ ከፍተኛ ምክር ቤት ሊቀመንበር አብደላ አብደላ፣ ያም የሚሆነው የታሊባን ኃይሎች የሰላም ተስፋ ያሳደረውን ይህን አጋጣሚ ከመጠቀም ይልቅ የሁከትን መንገድ የመረጡ እንደሆን ነው ብለዋል። ያንን አይነት ስህተት እየሰሩ እንዳልሆነም ተስፋ አድርጋለሁ ሲሉ አክለዋል። ይህን መሰሉ ጥቀት የሰላም ጥረቱ ላይም ደንቃራ የሚከሰት መሆኑን ጨምረው ገልጠዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለንደን እና ኪየቭ ላይ ለሚያደርጓቸው ስብሰባዎች ዛሬ ወደ አውሮፓ አቅንተዋል። የብሊንከን የመጀመሪያ ማረፊያ በሆነችው ለንደን ከሰባቱ ሀያላን አገሮች የውጭ ጉዳይ ሚኒስትሮች ጋር ተገናኝተው ይነጋገራሉ። በሳምንቱ መገባደጃም ሩሲያ በሉዓላዊነቷ ላይ ስጋት ለደቀነችባት ዩክሬን ዩክሬን መንግስት የሀገራቸውን ድጋፍ ለማሳየት ወደ ኪየቭ ያመራሉ። ዩናይት ስቴትስ በኢራን የነዳጅ ዘይት ሽያጭ እና በቴህራን ባንኮች ላይ ጠላ የነበረቻቸው ማዕቀቦች ይነሳሉ ሲሉ አንድ የኢራን ከፍተኛ ተደራዳሪ በሰንብቻውን በቪዬና በተደረጉ ውይይቶች ላይ ተደረሰ ያሉትን ስምምነት ጠቅሰው ለኢራን መንግስታዊ የዜና ወኪል ተናገሩ። በውይይቱ የተሳተፉት የፈረንሳይ፣ እንግሊዝ፣ ጀርመን እና ሩሲያ ወኪሎችም ዩናይት ስቴትስን ቀደም ሲል ከኢራን ጋር ተደርሶ ወደነበረውና በትራምፕ አስተዳደር ወደ ተፋቀው ወይም ወደ ተሰረዘው የኒውክሊየር ስምምነት ድርድርን እንድትመለስ ለማድረግ በታለመው ውይይት ውጤት እየታየ ነው ብለዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ ዚላ ያበቃ። መልካም ምሽት። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሚያዝያ 24 2013 ዓ ም ምሽት ፕሮግራም ነው። ለእኛ እኛ ስለኛ ማለት ነው። ዘመን አንተራችን ትልቁ አንዱ ማሳያችን ይሄ ነው። እውነት እና ማናችን በተለይ ወጣት፣ እውነት በተለይ ጉልበት ያለው፣ በተለይ ሀብት ያለው፣ በተለይ ሀሳብ እውቀት ያለው ሊተባበርና ሊያግዘን ወረ ውሮ የሚሰራለን በጣም ይገባል። የህብረት ለበጎ የኢትዮጵያውያን በጎ አድራጎት ድርጅት መስራች ና ዋና ስራ አስፈጻሚ አርቲስት ሰለሞን ቦጋለ ነው። በሁለተኛው አጋማሽ ፕሮግራማችን በበጎ ፈቃደኝነት ስለሚገነባው ሆስፒታል በተመለከተ ቆይታ አድርገናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሐሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94 ነጥብ 3 ላይ ታገኙናላችሁ። ለምሽቱ ወደ አዘጋጀ ነው የመጀመሪያ ዘገባ ስናልፍ የሃይማኖት አባቶች በትላንትና ዕለት ለትንሣኤ በዓል ወደ አስተላለፉት መልእክት ነው። የምናልፈው ሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ ከሀገር ውጭ በተለያዩ አህጉር የምትገኙ የሀገራችንን ዳር ድንበር ለመጠበቅና ለማስከበር በየጠረፉ የቆማችሁ በሕመም ምክንያት በየጸበሉና በየሆስፒታሉ ያላችሁ እንዲሁም የሕግ ታራሚዎች ሆናችሁ በየማረሚያ ቤቱ የምትገኙ ኢትዮጵያውያንና ኢትዮጵያውያት ሁሉ እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ናቸው። አቡነ ማትያስ በዚሁ መልእክታቸው ላይ በአሁኑ ሰዓት በኢትዮጵያ ያለውን ችግር በማስታወስ የሰላም ማጣት ያስከተለውን መከራ በማሰብ በጋራ መፍትሄ መፈለግ እንዳለበት አሳስበዋል። ዛሬም ልክ ሐዋርያት እንደነበሩበት ዝግ ቤት ቤታቸውን የዘጉ አልያም ጥለው የሸሹ በመካከላቸውም ህይወታቸውን ያጡ፣ ህይወታቸው ቢተርፍም የሚላስ የሚቀመስ የሚጎረስ የሚለበስ ያጡ ብዙ ናቸው። ከዚህ አኳያ ሰዎች ነንና ይህ ለምን ሆነ ብለን ልንጠይቅ ተፈጥሮና ሃይማኖት ያስገድደናል። መልሱ ግን አንድና አጭር ነው። እሱም ሰላም በመጥፋቱ ነው። ይህንን ሰላም ያጣ ነው። በሌላ ሳይሆን በእኛው በራሳችን ነው። መፍትሄ የሌለው ነገር ያለ ይመስል ቁጭ ብለን በአንድነትና በጋራ ተወያይ ችግራችንን መፍታት አቅቶን ያመጣ ነው ጣጣ ነው። እንግዲህ እግዚአብሔር የሰጠንን ብሩህ አእምሮ ተጠቅመን የራሳችንን ችግር በራሳችን መፍታት ካልቻል በማንም ይሁን በማን ብናመካኝ የሚቀበልን አናገኝም። እግዚአብሔር እንደሆነ በተፈጥሮም ሆነ በቅዱስ መጽሐፍ የሰላም መገኛዋና መጠበቂያዋ እርቅና ይቅርታ እንደሆነ ባለማወላወል ነግሮናል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል እንዲሁ የሰላምን አስፈላጊነት በመናገር ማሳሰቢያ ሰጥተዋል። ጌታችን ኢየሱስ ክርስቶስ ከሞት ሲነሳ የሰጠው ትልቁ ስጦታ ሰላም ነው። በመስቀሉ ሰላምን ሰራልን የሚለውን በልባችን እንድንይዝና የሰላም ባለቤት ማን እንደሆነ እንድንገነዘብ አደራላለሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ በበኩላቸው መላው የወንጌል አማኞች ምዕመናን ለሰላም ግንባታ ከምታደርጉት ጥረት በተጨማሪ የሰላም ንጉሥ በሆነው አምላካችን ፊት ሀገራችሁንና ሕዝባችሁን ይዛችሁ በጾምና በጸሎት መትጋታችሁን እንድትቀጥሉ አቡነ ማቲያስ በመልእክታቸው የእርቅ ልመና አቅርበዋል። የኛ ቀን የጨለመ ቢመስልም ለእግዚአብሔር ቀኑ ሁሉ አይጨልምምና ኢትዮጵያውያን ልጆቻችንና ወገኖቻችን፣ እባካችሁ ሁሉን ነገር እርግፍ አድርገን በመተው ለእርቅና ለሰላም፣ ለይቅርታና ለአንድነት፣ ለእኩልነትና ለወንድማማችነት ያለ ማቋረጥ ብንተጋ መልካም እና ጣፋጭ የህይወት እሸት እንቀምሳለን። የሃይማኖት አባቶቹ በበዓሉ የተቸገሩት እንዲታሰቡ ማሳሰቢያ ሰጥተዋል። ካርዲናል ብርሃነ ኢየሱስ ሱራፌልም በክርስቶስ ትንሣኤ ሁላችንም ክፋቱን ሁሉ ከልባችን ውስጥ አስወግደን በክርስትና ጉዞአችን ውስጥ ክርስቶስን በመምሰል ከተበላሸው ሕይወታችን ጸድተን የእርሱ አብነትን የእርሱን አብነት ተከታዮች መሆን ይገባናል። እኛም የጌታን ትንሣኤ በዓል በምናከብርበት ወቅት በሐዘን ላይ ያሉትን፣ የተቸገሩትን፣ የተሰደዱትን፣ በጎዳና ላይ የሚገኙትን ወገኖቻችንን፣ በቤታቸው ሆነው አስታዋሽ ያጡትን በማሰብና በመርዳት እንድታከብሩ አደራ ማለት እወዳለሁ። ቄስ ደረጀ ጀንበሩ ተፈናቃዮቹ እንዲታሰቡ አሳስበዋል። በዓሉን ስናከብር በተለያዩ ቦታዎች የተፈናቀሉና ለችግር የተዳረጉ ወገኖቻችንን ለመርዳት የሚቻለንን ድጋፍ ሁሉ በማሰባሰብ ከጎናቸው እንድንቆም ጥሪያችንን በጌታ ፍቅር እናስተላልፋለን። አቡነ ማትያስ በበዓሉ ያጡትን በመመገብ በዓሉ እንዲከበር ተናግረዋል። በዓለ ትንሳኤውን ስናከብር በሰላም እጦት ከቤት ንብረታቸው የተፈናቀለው በየመጠለያው የሚገኙ ልጆቻችንና ወገኖቻችንን በመመገብ በማጠጣትና በማልበስ ከእኛ ጋር የፋሲካውን በዓል በመጽናናት እንዲያሳልፉ ሁሉም ሕዝበ ክርስቲያን በተለመደው ቸርነቱ የበኩሉን ድጋፍ እንዲያደርግ ከዚህ ጎን ለጎንም ሰላም እንዲሰፍን የሰላም ኃይሎች ሁሉ የበኩላቸውን ጥረት እንዲያደርጉ እግዚአብሔርንም ለሰላማችን መረጋገጥ መለኮታዊ ስራውን እንዲሰራ እንድንማጸነው አባታዊና መንፈሳዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። መልካም በዓለ ትንሣኤ ያደርግልን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። የሃይማኖት አባቶቹና መሪዎቹ ትንሣኤ በዓልን በተመለከተ የሰጡት ቡራቄ በአብዛኛው በኢትዮጵያ ሰላም ላይ ያተኮረና የተቸገሩን መርዳት እንደሚገባ የሚያሳስብ ነበር። የተከበራችሁ አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የምተላለፍላችሁን የአማርኛ ቋንቋ አገልግሎት ነው እየተከታተላችሁ የምትገኙት። በተከታዩ መሰናዶ በኢትዮጵያ በአሁኑ ሰዓት በግጭት ምክንያት የተፈናቀሉ አያቸውን እየጣሉ በተለያዩ መጠለያ ውስጥ ይገኛሉ። ከእነዚህ ውስጥ የተወሰኑትን የትንሣኤ በዓልን እንዴት እያከበሩት እንደሆነ እንዲነግሩን ጠይቀናል። በመቀሌ ከተማ ነዋሪ የሆነችና በአሁኑ ሰዓት በአንድ መጠለያ ጣቢያ ውስጥ የምትሰራ ስሟን መግለጽ ያልፈለገች በዓሉ በተፈ አቃዮች ዘንድ ምን ስሜት አለው? ስንል ጠይቅናት ነበር። በጣም ከባድ ነው። ማለት ከቤት ወጥተሽ በዓል እንደ ራስሽ የምታሳልፊ ሁኔታ አለ። እንደ አቅምሽ ነበር ምታሳልፊ። ግዛ ተሰብስበሽ ነው የምታሳልፊው። በዛ ላይ ደግሞ በላ ነገር አለ። እግዚአብሔር የተመሰገነ ይሁን የሚበላ መጥቷል። አሁንም ህዝቡም እያዋጣ ቤተክርስቲያኖችም ኢብን መስጊዶችም ምናምን የሚበላ እያመጡ ነው። ግን እሱም ሳይሆን ልግ ላይ ያለው ስብራት ቀላል አይደለም። አንቺ እዚህ ሆነሽ ቤተሰብሽ ሱዳን ሆኖ አሁን እኔ ልንገርሽ እኔ ት ያለች ሽሬ ነች። እሷን ማግኘት አልችልም። በአሁኑ ሰዓት ገና ትሆን እንኳን እንኳን አላውቅም። ኔትወርክ የለም የለን መቃ ሊብሳ ነው ኔትወርክ እየሰራ ያለ እስከ አዲግራት አካባቢ መስልም፣ ከዛ በኋላ እየሰራ አይደለም። አሁን በዚህ ሁኔታ አሁነት በዓልን ማክበር በጣም ነው የሚከብደው። አንቺ እየበላሽ፣ ወንድሜ እየበላ የሆኑ ወይ ብለሽ ስታስቡ የሚሰማሽ ስሜት አለ እና በጣም ይከብዳል። ሌላው ከቤኒሻንጉል ጉሙዝ ክልል ተፈናቅለው ቻግኔ የሚገኙ አንድ ተፈናቃይ በመጠለያ ካምፕ ውስጥ ያለው የበዓሉ ሁኔታ ምን እንደሚመስል ጠየቅናቸው። ከቤኒሻንጉል ክልል ከጉባ ወረዳ ተማንኩሽ ነው የመጣ ነው። እኛ ቻግኔ ያለ ነው። እርግጥ ያው እንደ ተፈናቃያችን ያው ህዝቡ ረብቶናል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቄሶች መጥተው ገንዘብም ሁሉና የምታውልን ያው በየሀይል ባሮታችን ያተሰጥቶን በሬም ሁለማ ነገር ተሰጥቶናል። በጣም ደህና ያለ ነው። እንደ ማንኛውም ሰው እያከበር ነው። እኔ ምንም ሙስሊም በሆነ እኔ በቃ አብረን ያለ ነው። በጣም ጥሩ ነው። እርስዎ ሙስሊም ነዎት? እኔ ሙስሊም ነኝ። ግን እዛ ያሉት እያከበሩ ነው። እዚህም ያለ አብረን እያከበሩ ነው። እዚህ ያለ ነው ራሱ ማለት ነው። የእኛም ጾም ነው የእናንተም ነገር ይገደፍ ነው። ያው አብረን ያለ ነው። ምንም ችግር የለ ያው በሬ ተሰጥቶን ያው በስርዓት ያው እየተደበተ ነው ለመው ነገር ለነገ ማለት ነው። የእስልምናው ለብቻ የክርስትናው ለብቻ እየተሰራ እንደዛ ነው እንደዛ ነው። ይሄ ምንም ችግ በዝረኩ ችግርም የለብን ጾምም በ በሆነበት ጊዜ በዓልም በሆነበት ጊዜ ተፈናቅሎ ደጅ ማደር ምን አይነት ስሜት አለው? ያማ እንግዲህ ያው ፈጣሪ ያመጣው ነገር ስለሆነ ምንም ማድረግ አይቻልም። ስንት ደም የፈሰሰበትን ቀያችንን አዝመራችንን ከውቶቻችንን ጥረነ የመጣ ነው እና ስለዚህ እኛ ስራ ሞት ያው ጌታን ተነስግን እያን የምናማረው ነገር የለምም ያው ህዝብ ጋር ስለተቀላቀልን እኛ ያው ምንም ማድረግ አይቻልም። እሱ ያመጣውን ሰው ይመለሰው እያል እያለቀስን ነው ያለ ነው። አመት ባሉ ያው በሰላም ይለፍልን ደህና ነው። ምንም ችግርም የለ በዚህ በኩል ጋስንቀሉ ነው። እንግዲህ ገበሬ በሬ ነን የምናርሰው በሬ የምንመሬት የለን የምንጠምዶ ገሬ የለን፣ ቀለብ የለን። የኛ ነገር ከሁመራ ተፈናቅላ መቀሌ መጠለያ ውስጥ የምትገኝ አስራ ሁለተኛ ክፍል ተማሪ እንደነበረችኝ በስልክ የገለጸችልን ወጣት ደግሞ በጣም ከባድ ነው ማለት በአሁን ላይ በተለይ በዚህ ትላልቅ በዓል ላይ ሲሆን

ምን ድሃ ምን ያደርጋል? ተፈናቃይ ነኝ። አዎ፣ እንግዲህ የሰው እጅ አይተን ነው እንጂ ሌላ ምን እናደርጋለን። የልመሰበታች አለም ተለይቶብኛል። ምንም ነገር የለኝም። ዝም ብዬ ነው ያለው። እዛ ካምፕ ውስጥ ናችሁ? አዎ፣ ካምፕ ውስጥ ነን። የክንክተ ተፈናቃ ተፈናቃዮቹ የተፈናቀሉት ከተለያየ አካባቢ ቢሆንም በዓሉን እንዲያከብሩ በተደረገላቸው ድጋፍ ለበዓሉ እለት የሚበላ ቢኖርም የሚያሳስባቸው የወደፊቱ እንደሆነ ገልጸውልናል። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ በቀጥታ ስርጭታችንም እየተላለፈ ይገኛል። ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ እንገኙናላችሁ ከሰኞ እስከ አርብ በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይም እንገኛለን ወደ ተከታዩ መሰናዶ ንለፍ የኢትዮጵያ ሃይማኖት ተቋማት ጉባኤ ለ2013 ዓ ም ስቅለትና ትንሳኤ በዓል የእንኳን አደረሳችሁ መልእክት ሲያስተላልፉ ከግጭት ግድያ፣ መፈናቀል የኮቪድ-19 ወረርሽኝና ከመጪው መርጫ ስጋቶች አንጻር ኢትዮጵያ የምትገኝበት ሀገራዊ ሁኔታ አስጨናቂ መሆኑን በመገንዘብ ለንስሐና ለጸሎት ዝግጁ መሆን እንደሚያስፈልግ መልእክት አስተላልፈዋል። በዚህ መልእክት ዙሪያ በዓሉን ምክንያት በማድረግ ሀሳባቸውን እንዲያካፍሉን የጉባኤው ጠቅላይ ጸሐፊ ቀሲስ ታጋይ ታደለን አነጋግረ ናቸዋል። ቀሲስ ታጋይ በአሁኑ ሰዓት ለስራ እዚህ ዩናይትድ ስቴትስ መጥተው ከሚገኙበት ግዛት በስልክ ያነጋገር ናቸው ሲሆን በመጀመሪያ ለበዓሉ ያስተላለፉትን መልእክት ይዘት እንዲያጋሩን ጠይቀ ናቸዋል። አመሰግናለሁ። እንግዲህ መላው በኦርቶዶክስና በሌሎችም ክርስትና እምነት ተከታዮች በተለይ ጾሙን ሲጾሙ ከርሙና ወደ ፈጣሪያቸው በእንባና በምልጃ ሲጠይቁ ደጅ ሲሰኑ ሲማጸኑ ለነበሩት ሁሉን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ አደረሰን ለማለት ወዳለው። እዛ ላይም ቅድም ጽዮን እንደገለጽሽው የትንሣኤን የስቅለትን በዓል በምናከብርበት ጊዜ የመጀመሪያው ትልቁ ነገር በአብሮነት በዓሉ እንዲከበር ጥሪ ያቀረቡ ነበር ነው አብሮነት ማለት የተቸገሩትን በመርዳት በማገዝ የሌለውን በማካፈል በማብላት በማጠጣት በመከፋፈል በመተዛዘን የሚከበር የመጀመሪያ ባህል፣ እሱን አስመልክቶ ጥሪ ያቀረብንበት ነው። ሌሎች መመልከት በታደቁን መጽሐተኛውን ችግረኛውን መመልከት ተገቢ ነው የሚል ነው። ሁለተኛው ደግሞ ከሌሎችም ወንድሞች ጋር ከሙስሊም ሌሎች እምነት ጋርም ካሉት አብሮ በጋራ ዛዘን በመከባበር ይህንን በተለይ የችግር ሰዓት ከማለፍ ጋር ተያይዞ ያለብን ያበበን ከፍተኛ የሆነ ደመና አለ በሀገር ውስጥ። ስለዚህ ይህንን በሚመለከት ትላንትና የሳምንት አሳልፈናል። ለአንድ ሳምንት የቆየ ጾም ጸሎት እና ምህላ ውጀን ነበር። ከዚህ ምህላ መጠናቀቅ ጋር ተያይዞ እንግዲህ ያው ሰው ሁሉ ህዝቡ ሁሉ ወደ ፈጣሪው በምህረት በቸርነት እግዚአብሔር ይቅር እንዲለን። በበደል ነው ማደረግ ነው ማጠፋ ነው መቸስ አንድ ጥፋት ሳናጠፋ ይህን ያህል መከራ ተደራራቢ፣ በየቀኑ ግድያ፣ በየቀኑ መፈናቀል፣ በየቀኑ ማዘን፣ በየቀኑ መከራ ውስጥ ማለፍ መቸስ፣ ፈጣሪን ካላሳዘን ነው ይሄ ሁሉ መዓት እኛ ላይ አይመጣም ብለን እናስባለን እንደ አማኝ። ስለዚህ ይሄ ከላያችን ላይ እንዲነሳልን፣ የደመነው ወይንም የጨፈገገው እንዲፈካልን፣ የጠለሸው እንዲበራልን፣ እንጸዳልን፣ ፈጣሪን ፊቱን ልጅ መጽናት አለብን ብለን በተደጋጋሚ ምህላና ጸሎት ስናደርግ ከርመናል። ይህንን በዓል ደግሞ በፊታችን ያለውን በዓል ስናከብር በተለይ አምላካችን መድኃኒታችን ኢየሱስ ክርስቶስ ተነሳ ስንል ወይም ስለ ትንሳኤው ስናበስር እኛም ከኃጢአት መነሳታችንን ማብሰር ሊኖርብን ይገባል። ከክፋት ከክፉ ከእኩይ ተግባራችን መነሳት አለብን። ዘረኝነት መነሳት አለብን። ከመፈነቃቀል ከዛ ውስጥ መውጣት አለብን። ስለዚህ ትንሳኤው እሱ ከሞት መካከል ነው የተነሳው። እኛ ደግሞ ካለብን ኃጢአት በደል፣ ክፋት፣ አድመኝነት ከመገዳደል መነሳት አለብን። የእሱን ትንሳኤ የምናከብረው እኛም ከኃጢአት ቁራኝነት ነጻ መውጣት አለብን። ዛሬም እንደ ትናንትና በመገዳደል ውስጥ እንዳናልፍ፣ ዛሬም እንደ ትናንትና በመፈናቀል ውስጥ እንዳናልፍ በቃ ብለን መነሳት አለብን። የተኛን ሰዎች አውቀን እንዳላወቅን የተኛን ሰዎች በክፋት ውስጥ የተኛን ሰዎች በአድመኝነት ውስጥ የተኛን ሰዎች በዘፈኝነት ውስጥ የተኛን ሰዎች ዛሬ የምንነቃበትና የምንነሳበት ጊዜ ነው። የኢየሱስ ክርስቶስ ትንሣኤ የሚያሳየን ከዚህ ሁሉ ተግባራችን እንድንነሳ ሚያደረገን ስለሆነ በመልእክታችን ላይ ያስቀመጥ ነው ሲሆን አንደኛው ይህንን በሚመለከት ሀገራዊ ጉዳዮቻችንንም የሚዳስስ መልእክት ነው። ልክ ነው። በደንብ አብራርተዋል። የሀገራዊ ጉዳይን የሚዳስስ መልእክት መሆኑን ቤተ ክርስቲያንም በተለየ ዚህ የአብያተ ክርስቲያናትም ህብረቱም በኢትዮጵያ ጉዳይ ላይ የተለያየ ቦታ በሚፈጠሩት ችግሮች እየተንቀሳቀሳችሁ ለመፍታት በተለያየ ጊዜ ጥረት ስታደርጉ እንመለከታለን። እንደው ግን ኢትዮጵያ ዘጠና ሰባት በመቶ የሚሆነው የኢትዮጵያ ህዝብ ሃይማኖተኛ እንደሆነ የሚነገርለት ህዝብ ነው። አሁን ደግሞ ባለፉት ጊዜያት ውስጥ ኢትዮጵያ ውስጥ በሁሉም አቅጣጫ እንደታየው እጅግ ዘግናኝ የሆኑ ከአንድ ሃይማኖተኛ ወይም ደግሞ በአንድ እምነት ውስጥ ፈጣሪውን በሚያምን ህዝብ ውስጥ ይፈጠራሉ ተብለው የማይታሰቡ ዘግናኝ የሆኑ የጭካኔ አድራጎቶች ተስተውለዋል እና ይሄ ምናልባት አስተያየትም ሰጪዎች አሉ። አንዳንዶች ሰዎች እምነታቸውን ስለማይማሩ ነው። የእምነት ተቋማቱ በፖለቲካ በብሄር የተከፋፈለ መሆኑ ነው የሚሉ አስተያየቶች ይሰጣሉ። እርስዎ እንደ ሃይማኖት አባትነቶ እንዲህ ያሉ የጭካኔ አድራጎቶች አማኝ ሕዝብ ባለው አገር ውስጥ እንዴት ተፈጠረ? አማኝ ስል እንግዲህ እምነቱንም ስል ክርስትናን ብቻ ማለት ሳይሆን በጠቅላላ ክርስትናን እስልምናን ጨምሮ ወደ ዘጠና ሰባት በመቶ የሚሆነው አማኝ ነው የሚል ቁጥር ስላለ ስታቲክሱ እሱ ነው ያሳየው። ሰው ሲጠየቅ አማኝ ነው ይላል። በትክክል ያመነና ወይም እምነቱን እየተገበር ነው ወይ ሲባል ጥያቄ ውስጥ ነው፣ በሱ በራሱ ጥያቄ ውስጥ ነው ያለው። ያደረ ጥያቄ ነው። ለምን አማኝ ከሆነ አማኝ አያሳድድም? አማኝ ከሆነ አማኝ አይገድልም? ለምን አስተምሮ አትግደል የሚለውን ህግ በክርስትና የሚሆን በእስልምና መጽሐፍቶቻቸው ላይ በአስተምሮ ላይ በግልጽ ተቀምጠዋል። ስለዚህ ኢትዮጵያ ውስጥ ደግሞ ወይም ክርስቲያን ወይ ሙስሊም ነው ዘጠና ሰባት ምንለው ፐርሰንት ምንለው እና በትክክል አማኝ ነው ወይ? አሁን እያፈራን ያለነው የቤተ እምነት መሪዎችን በትክክል አማኞቻችን በትክክል እየተቆጣጠር ነው ወይ የሚለው ብዙ ጥያቄ ያነጋግራል። ብዙ ውይይት የሚፈልግና ወደ አንድ ድምዳሜ ላይ ልንደርስ የምንችልባቸው ሁኔታዎች አሉ ብዬ አላምነን። ለምን ሁሉም ቤተ እምነቱን በራሱ መፈተሽ አለበት። እንደተባለው እዚህም እዛም ፖለቲካ ውስጥ እጃቸውን እና እግራቸውን አንድ እግራቸውን ፖለቲካ ውስጥ አንድ እጃቸውን እምነት ውስጥ የሚያደርጉ ግለሰቦች ይኖራል ግን ከግለሰብ ከተቋማት አንጻር ሳይሆን ማሰብ ያለብን ከግለሰብ አንፃር ነው። እነዛ ግለሰቦች እየተበራከቱ ቡድኖች ይሆናሉ። ቡድኖች እየተበራከቱ ደግሞ ማህበረሰብ ውስጥ ይገባሉ። ስለዚህ ያ ተጽዕኖ እየተፈጠረ ነው የሚል እምነት አለን አሁን በምናየው ነገር ውስጥ ሰው በትክክል ፈጣሪውን ማመን ማምለክ ደግሞም እምነቱን ማካሄድ ይጠበቅበታል። ከዛ ባለፈ ግን እንዳልኩሽ እዚህም እዛም ሁለት እግራ ላይ ብሎ ዛፍ ላይ ወጣም። ስለዚህ እዚህም እዛም መፍትሄ ነው ከሚል እሳቤ እዛ ውስጥ ገብተን ስንደባል ግን አሁን እየተፈጠረ ያለው ሀገራዊ ቀውስ ምናልባትም አንዱ ማሳያው ነው ብለን እንወስዳለን። ግን ይሄ ብቻ ነው እያለ ምን እኔ አማኝ ስለተኮነ ብቻ ወይንም ደግሞ እኛ አማኝነን ስላለን ብቻ እምነቱን በትክክል እየተገበር ነው ማለት አይደለም። ማመንና ደግሞ በህይወት መኖር ይለያያሉ። ያኛውን ያመንሽውን ነገር በህይወትሽ መተግበር አለብሽ። ስለዚህ እሱ እሱ ነገር በሁላችን ላይ በተወሰነ መልኩ ቀርነት ይታያል። በተለያየ መልኩ ያሉን ችግሮች የበለጠ ወዴት እየወሰዱ እንደሆነ ግልጽ ስለሆነ ነው ከዚህ አንጻር መሆን አለበት ብዬ ማስበው እኔ ቆም ብለው ፖለቲከኞች በራሳቸው ቢግባብ በተለይ በሀገራዊ ሉዓላዊነት ላይ አንድ በሚያደርገና ኢትዮጵያ አጀንዳ ላይ ሰው መከፋፈል ያለበት ብዬ አላስብም። ሰው መላየት አለ ብዬ አላስብም። ስለዚህ በዛ ልክ ተግባብተዋሉ የሚለው ጥያቄ ውስጥ ነው በራሱ። ስለዚህ ፖለቲከኞች ሁሉም ነገር ከሀገር በላይ ማድረግ የለባቸው። ከሕዝብ ደህንነት በላይ መሆን የለባቸው። የፋሲካ መልእክት ስለሆነ መጀመሪያ የደወልኩበት ወደ ፋሲካው እንመለስ። ና ዛሬ በተከበረው ትንሣኤ በዓል ተፈናቃዮች እንዴት እያከበሩ እንደሆነ የተለያየ ቦታ የሚገኙ ተፈናቃዮችን ጠይቀናቸው ነበር ና አንዳንዶቹ ያው ከቤት ንብረታቸው ጥለው በድንኳን ውስጥ በሜዳ ላይ እያከበሩ እንደሆነ አንዳንዶቹ ደግሞ በየአካባቢያቸው የሚገኙ ቤተ ክርስቲያናት እያገዟቸው እየረዷቸው እያከበሩ እንደሆነ ገልጸውልናል እና የሃይማኖት ተቋማት ጉባኤ ተፈናቃዮችን በማገዝ በኩል እየሰራው ስራ አለ። እንደ እርሶ ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የተወከሉም እንደመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንስ እነዚህን ተፈናቃዮች በማገዝ በዓሉንም እንዲያከብሩ ከበዓሉም በኋላ ባለው ሁኔታ ያደረገው የተደረገ ተሳትፎ አለ ወይ? እኔ ምናልባት እንደ ኦርቶዶክስ በግሌ ነው የኦርቶዶክስ ቤተክርስቲያን አማኝነት እንጂ መመራው ማስተባበረው ጉባኤውን የሁሉንም ቤተእምነቶች ኢትዮጵያ ውስጥ የሚገኙትን ቤተእምነቶች ነው። ሁሉም ቤተእምነቶች በየቤተ እምነቱ ይሄም ማስተባበር ነው። እኔ መመራው ማስተባበር ስራ ነው። ሁሉም ቤተእምነቶች በዚህ ጉዳይ ላይ ትልልቅ ስራዎችን እምነታቸው ሃይማኖታቸው አስተምሯቸው በሚፈቅዱ መልኩ ይሰራሉ እየሰሩም ነው። ለምሳሌ በቅርቡ ኢትዮጵያ ኦርቶዶክሳዊ ቤተክርስቲያን በሀገር ውስጥ ያለችው የተቻላትን ሁሉ በሀገር ውስጥ ማለት በኢትዮጵያ ኦርቶዶክሳዊ ቤተክርስቲያን በሀገር ቤት የሚመራው ቅዱስ ሲኖዶስ የሚመራው አገር ቤት ያለው ኮሚቴ ተቋቁሞ ትልቅ ስራ ሲሰራ ነበረ። በቅርቡም ከፍተኛ ገንዘብ አሰባስበው የሚቻላቸውን ለመተከልና ለትግራይ ተፈናቃይ ሰዎች ብዙ ነገር ተደርጓል። እንደ ኦርቶዶክስም እንደ እስልምናም እንደ ፕሮቴስታንትም፣ ኢቫንጀሊካ እንደምናቅመክነ ኢየሱስ በተመሳሳይ በሁሉም ቦታ የሚቻላቸውን ሁሉ ድጋፍ አድርገዋሉ። ይቻላቸውን አሁን በትክክል ፊገሩ በእጅ ባይኖርም፣ በቅርቡ ግን እንደ አጋጣሚ አሁን ሀገር ውስጥ የለውም ከሀገር ውጭ ያለሁት ለመጀመሪያ ጊዜ እንግዲህ እናንተ አካባቢ ሰሜን አሜሪካን እያከበርኩ ነው ነገር ግን በዚህ ፕሮግራም ላይ ብዙ አድባራትና አማት የኦርቶዶክስ ቤተክርስቲያን ነው ወክለው አሁን በዚህ ሰዓት ሀገር ቤት ነው የሚገኙት። ከሶስት መቶ ስድሳ ዶላር በላይ አሰባስበው ለተቸገሩት፣ በተለይ ለተፈናቀሉት በየመጠለያው ድረስ ሄደው እርዳታውን እየሰጡ ነው የሚገኙት በሰሞኑን ከአንድ ስድስት ቀን በፊት ወደ ትግራይ ክልል መቀሌ የነበሩ ብፁዕ አቡነ ቴዎፍሎስ የሚመራውን የአሜሪካን ኦርቶዶክስ ቤተክርስቲያን አባቶች ውክልና ይዘው ያንን ያደረጉ ነው። ሌሎችም እነ ከሲማን የሚባሉ ሌሎችም እዛ ያለውት አብሮ የሄዱ ይህንን ነገር እያስተባበሩ የሰጡ ነው። መተከል አሁን ትላንትና ወዲያ ሐሙስ የጸሎት ሐሙስ ቀን መተከል ሉ ነበሩ። ስለዚህ እዛ አካባቢ ሄደው በታግኒ በየቦታ ያሉትን እያዩ ነው ያለው። እንደተባለው እንግዲህ ሰው ሲፈናቀል አብሮ መፈናቀሉ ዋናው ትርጉሙም እሱ ነው። ከቀዩ ከቤት ንብረቱ ከሁሉም ነገር ነው ተፈናቅሎ የሚሄደው ባዶ እጅና እግሩን ይዞ ነው የሚወጣው። ስለዚህ በሚፈናቀልበት ጊዜ ሁሉም አልጋ ባልጋ እንደ ቤት ሆኖለት በአሉን ትልቁ ስሜትም ብዙ ጊዜ ተፈናቃ የሚሰማው ስሜት ተፈናቅልሽ ስታቂ ነው ስታዩ ነው። ስለዚህ ያንን ማስረሳት ያስፈልጋል። ወገን ለወገኑ መድረስ ያስፈልጋል። ብዙ ስሜት ይኖራቸዋል። ያንን ስሜት ደግሞ ሼር ማድረግ ተገቢነት አለው። በሚቻለው መጠን ያ ሁሉን ነገር እንደዛ ሆኖ ይሳካል ባንልም፣ ሙሉ በሙሉ እንቀርሳለን ባንልም፣ የተወሰነ ቢያንስ ከጎኑ መሆን በዓሉን ያልፍ ማድረግ ተገቢነት አለው። ለሱ ቀኑም ጨልመውበት ቀኑ ማታ ብቻ ሳይሆን ጨለመው ቀኑም ሁሉ ይጨለምበታል። ስለዚህ ምንም ተስፋ ብርሃን አያይም። ስለዚህ ተስፋ ብርሃን እንዲያይ ማድረግ ደግሞ ማገዝ ማበረታታት ተገቢነት አለው። ስለዚህ ተክፋ ይህንን በዓል ቅድም በመግቢያ ላይ ነገርኩሽ፣ ይህንን በዓል ስናከብር ይበልጥ ይበልጥ ችግረኞችን በመርዳት በማካፈል አብሮ በመብላት መመጣት ያለንን በመስጠት ብቻችንን በማድረግ ሳይሆን ብቻችንን በልትንጠጠን እንድረከዋለን። ሰው አሁን በዚህ ሰዓት ምን በላውም ብዙዎች በየቦታው እየረገፉ ምን በላውም እንኳን ስጋ ምን በላው፣ የምንጠጣው መጠጥ ኖረ እሬት ነው የሚለው እውነት ለመናገር ምንም ያስደስታን ነገር የለም። ኑሮ ራሱ በራሱ ይህን እያየች የምትደሰችበት ነገር አይደለም ያለው እና በዚህ ዘመን መብላት ካልቻል እኛም ተመሳሳይ ጣፈንታ ነው የሚኖረው። ስለዚህ እሱን ነገር በጣም አጥብቀን እነዚህ የተቸገሩትን የተፈናቀሉትን አብሮ ከጎናቸው ቆሞ ማገዝ፣ መርዳት፣ በተለይ ቆዳ፣ ሌጦ እንደዚህ እንደዚህ አይነት ነገር በተለይ ለእነዚህ ተፈናቃኝ በተቻለ መጠን እንደውም ቢሰጥ የሰበሰቡትን ያረዱትን እንደው የአንድ ሳምንት እስከ ዳግም ትንሳኤ ያለውን ለእነዚህ በጎ አድራጎት ለሚያደርጉት አካላት ቢሰጥና ወይም ገንዘቡን ቀይሮ ሰጥቶ ለእነሱ እንዲደርስ ብናደርግ፣ በእርግጠኝነት አሁን በዚህ ፕሮግራም በእርግጠኝነት ነው ምነግርሽ። ማን ነው ከአስር ሚሊዮን ከሀያ ሚሊዮን በላይ ፍየል እና በግ ያልቃል። በእርግጠኝነት አብዛኛው ከስልሳ ሚሊዮን በላይ ለምሳሌ ይህንን ፋሲካ ተከትሎ እርድ ይካሄዳል። ስለዚህ ቢያንስ እነዚህ ቆዳና ሌጦ እንኳን ብንሰጥ በእርግጠኝነት ብንሸጥ ከመቶ ሁለት መቶ ሚሊዮን ብር በላይ ነው፣ በቆዳዳ ይሸፍናል። በትክክል እንደ በቃ ይቅርብን ለእኛ ሽጠን ኪሳችን አናስገባም ህዝቡ እንዲል አድርጎ ትልቅ ንቅናቄ ፈጥረው ቢደረቅ አሁን የሚያስተባብር ይሄንን ነገር ኮሚትድ ሆኖ ይሄንን ነገር የሚሰራ ነው እንጂ የሌለው፣ በእርግጠኝነት ቢሰራ ብዙ ሀሳቦች አሉ፣ ብዙ ነገሮች አሉ። ሁሉም ተ ስጋውን ሁሉም ላይሰጥ ይችላል እና እዛ ቦታ ላይ ለማድረግ ቢረዳዱ ጥሩ ነው የሚል መልዕክት በዚህ አጋጣሚ ለማስተላለፍ በጣም አመሰግናለሁ። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሀን ታጋይ ታደለ ለሰጡን ማብራሪያ፣ እግዜር ስጥልን። በዚህ አጋጣሚ እርሶንም እንኳን አደረሶት መልካም በዓል ኢየሱስ የኢትዮጵያ ሃይማኖት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለን እናመሰግናለን። አድማጮች ለአስተያየቶቻችሁ የተዘዋዋሪውን የስልክ መስመራችንን እናስታውሳችሁ። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር አስራ አራት ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 2022513505 በሚለው ቁጥራችን ዋትስፕ ብቻ ተጠቅማችሁ መልእክት አኑሩልን የኢሜል አድራሻችን ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም ነው የዕለቱ ፕሮግራም አዘጋጆች ሰለሞን አባተና ጽዮን ግርማንን ወደ ተከታዩ ሁለተኛው አጋማሽ መሰናዶ ከማለፋችን በፊት ለትንሣኤው የታደሰ አለሙን ሚሻ ሚሾ እንጋብዛችሁ ዛሬ በክርስትና እምነት ተከታዮች ዘንድ እየተከበረ የሚገኘውን የትንሣኤ በዓል በማስመልከት የመረጥነውን የታደሰ አለሙን ሚሻ ሚሾ ነበር ያስደመጥ ናችሁ። አሁን በመግቢያችን ላይ ወደ አስተዋወቅ ናችሁ ፕሮግራም ነው የምናልፈው። ለምሽቱ በበጎ አድራጎት ስራ ላይ የተሰማራውን አርቲስት ሰለሞን ቦጋለን ጋብዘናል። በገንዘብ ጦት ምክንያት መታከም የማይችሉ ኢትዮጵያውያንን ለማገዝ የግል መኪናውን ለጨረታ በማቅረብ የተጀመረ የበጎ አድራጎት ስራ ሆስፒታል ወደ መገንባት እቅድ ተቀይሯል እቅዱን ተግባራዊ ለማድረግም የለገጣፎ ለገዳዲ ከተማ አስተዳደር ለህብረት ለበጎ አድራጎት ድርጅት የስድስት ሄክታር መሬት የሆስፒታል መገንቢያ ቦታ ሰጥቷቸዋል የሆስፒታል ግንባታ እቅዱን በተመለከተ የድርጅቱን መስራችና ስራ አስፈጻሚ አርቲስት ሰለሞን ቦጋለን አነጋግረነዋል። ወደ ቃለ ምልልሱ በዚህ በህብረት ለበጎ ፋውንዴሽን በገንዘብ እጦት ምክንያት ሕክምና ለሚያስፈልጋቸው ኢትዮጵያውያን ሕክምና ማግኘት ላይ ለማይችሉ ኢትዮጵያ ውስጥ ለማይችሉ ድጋፍ በማድረግ እንዲታከሙ ነው ስታደርጉ የቆያችሁት። ና በሱ ደግሞ ብዙ ታክመው የመጡ ሰዎች ደስታቸውን ሲገልጹ ተመልክተናል አይተናል። እና አሁን ደግሞ ኢትዮጵያ ውስጥ ሆስፒታል ለመገንባት ሕክምናውንም እዚያው ለመስጠት ቦታ ተረክባችኋል። ከዚህ ቀደም ካደረግከው ቃለ ምልልስ እንደሰማሁት ከለገዳዴ ለገጣፈ አስተዳደር ስድስት ሄክታር መሬት ተቀብላችሁ የሆስ የሆስፒታሉን ግንባታ መሰረት ድንጋይ አስቀምጣችኋል እና ቦታውን ስመለከተው በጣም ሰፊ ትልቅና ለጥ ያለ ሜዳ ነው፣ እና እዚህ ላይ እንዴት አድርገው ነው ሆስፒታል የሚያቆሙት የሚል ሀሳብ ይፈጥራል፣ ሀሳብ ያጭራል። እና ምንድን ነው የገንዘብ ምንጫችሁ? እንዴት ነው እዛ ላይ ያንን ያሰባችሁትን ሆስፒታል የምታቆሙት? እንግዲህ ትልቁ ነገር እንግዲህ ቅዱስ ሀሳቦች ሁሉ የእግዚአብሔር ናቸው ብዬ ነው የማስበው። ከዛ በኋላ ደግሞ መሬቱን የመሬቱን ስፋት ስታዩ ከሀሳባችን አይገልቅም እውነት። እና ሀሳባችን ከዛ ሚገዝፋል። ከዛ ደግሞ እንደ ሰው የፋውንዴሽን ከተቋቋመ ስድስት ዓመት ሆኖታል። በዚህ ሁሉ ከተመሰረተ ጀምረው የማስበው ማክስመም የሆኑት ትል ኮንስቲቱሽን በማስገነባው አስር ነው። ከዛ እንደ አንድ ጊዜ አሁን ኢትዮጵያ ውስጥ ከአርባ ስድስት ወይ አርባ አምስት ሚሊየኑ ከመቶ ምናም ሚሊየን ህዝብ አርባ ምናምኑ ህጻናቶች ናቸው። ለህጻናቶች ነገ የተመቻቸች ኢትዮጵያና የተሻለ ሀሳብን ልጆች ላይ ማስረጽ አለብን። ምንም ሀሳብ አለኝ እና አንድ የትኖቻቸው ቦታ ብዬ የማስቡ ይህ የጤና በቃ ጤነኛ ዜጋ እንዲኖረን በጣም ያስፈልገናል። እኛ ጋር ብዙ የሚታከሙት የሚታክመው የሚናያቸው ህጻናቶች ናቸው ብዙዎች እና የእውነት ተመቻቸ ጤና ተቋም ከሌለ ብዙ የሚያሳዝብ ህጻናቶችን ነው ነገ አገር የሚረከቡ የሚሆኑት። ጤና ያልተጠበቀ ህጻናቶች ጤና ያልተጠበቀ ወጣት ነው ነገ የሚኖርም ብዬ አስባለሁነት። እና አንዱ ይሄ ይሄ ነበር የሚያሳስበን እና ሀሳባችን መሬቱ ያበርጥም ምልሽ ገና ብዙ መስራት የሚጠበቅብን ብዙ ማድረግ አለብን። የምናደርገው ደግሞ ከሱ ወደ ሱ ነው ከህዝቡ ለህዝቡ ነው የምናደርገው፣ እና እኛ ድልድዮች ነን። እኛ በእኔ ተቋም ውስጥ በህብረት ለበጉ ያለነ ሰዎች የዚህ ለዚህ ለሚገነባው ትንሽ ኢትዮጵያ ማሳያ የሆነውን ይህን ሆስፒታል ስንገነባ እኛ ድልድዮች ነን። ከህዝቡ እንግዲህ የምና ሀሳብ አቅርብ ያለው ሀያ ሚሊዮን ሰው መቶ መቶ ብር ቢያዋጣ ሁለት ቢሊዮን ብር ይመጣል። ወይ ደግሞ የምስኪኑን አስቦ አስር ሚሊዮን ሰው የራሱን እና የአንድ ምስኪን እያሰበ ሁለት ሁለት መቶ ብር ቢሰጥ ያው ሁለት ቢሊዮን ብር ይመጣል እና ይህ ሁለት ቢሊዮን ብር ሆስፒታሉን አስገንብቶ እቃዎች አሟልቶ ከዛም በላይ ሌሎችም ቦታዎችን ማድረግ የምንችልባቸውን ነገሮች ይፈቅዳል ብለን እናስባለን። እንግዲህ ይሄ ነው ያለን ነገር ነው። ስለዚህ ይሄ የሆስፒታል ግንባታ በጠቅላላ ሆስፒታሉ ተገንብቶ እቃዎቹ ተሟልተው ስራ ለማስጀመር የተያያዘው በጀት ሁለት ቢሊየን ብር ነው። ከዛም በላይ ሊሆን ይችላል፣ ከዛም በታች ይሆናል። ግን የምናውቀው መቼ መሰለሽ፣ አሁን መሬቱን ተረክበናል። ዲዛይኑን እንግዲህ የአርክቴክቸሮች የሰጡን የዛሬ ሁለት አመት ሶስት አመት ነው እና ያኔ ወተን ነበር ለቲቪ ላይ ወጥቼ ሆስፒታል አስገነባለሁ ስል ያኔ አርክቴክቸሮች ማህበሮች፣ ወይም ዲዛይን ይሰጡ። ግንምግን አሁን ሶስት ወር ጥናት ይደረግበታል ከአጠር ነው በኋላ አሁን ሶስት ወር አርክቴክቸሮቹ እዛ ቦታ ላይ ያጠኑና ከጥናቱ በኋላ ነው የምናገኘው ግን እንደው ይሆናል ወይ ደግሞ ይህን ያህል ያስኬድናል ብለን የምናስበው እስከዚህ። አሁን አሁን የምናስበውን ያህል እነሱ ደግሞ አይ ይሄን ያህል የሚያስፈልገው ይሆናል ብለን እንገምታለን፣ ግን ከዚህ ይበልጥ ትንሽ ነው፣ ግን ይሄን ያህል ይመጣል እያልን ነው። የበለጠ ደግሞ ከሶስት ወር በኋላ ያሉን መረጃዎች በደንብ የተጠኑ የተረጋገጡ ይሆናሉ። እስከዚያው ግን እንዳልኩሽ በቀላሉ ለማሰብ ነው ሀያ ሚሊዮን ሰው መቶ መቶ ወር ቢሰጥ የአንፃ የአንፃ ለሙ ጉዳይ እንደማለት ተብሎ ከማሰብ ነው። የዲዛይን ስራውን እሱንም በበጎ ፈቃድ ነው ያገኛችሁት? አዎ፣ አዎ። በጣም ብዙ ገንዘብ የወጣበት ነው። ወልቂጤ ላይ ነው ምናምን የሚገነባ የነበረ ትልቅ ሆስፒታል አለ። እና አንዱ ይሄ ነበረ የቀረበው እና ልክ ይሄን ሀሳብ ስናመጣ አንትተው ለኛን ይሰጡም። በጣም ብዙ ብዙ ገንዘብ ወጥቶበታል። በጣም እና ትልቅ ነው። እንግዲህ እግዚአብሔር ብሎ ያው እዚህ መሬት ላይ ይውላል ብለን እናስባለን። እንግዲህ የዲዛይን ስራውም እንደዚህ በበጎ ፈቃደኝነት የተሰራ ከሆነ እንዳልከው የዲዛይን ስራ ትልቅ ገንዘብ የሚያስወጣ ነው። ከሶስት ወር በኋላ ተሻሽሎ አዲስ ነገር ይመጣል ብልህናል፣ ግን በአጠቃላይ አሁንም ያለው ተሻሽሎም ቢመጣ ብዙ ገንዘብ የሚፈልግ ነው እና መጀመሪያ ላይ ወዳ ነሳው ጥያቄ ልምጣና ያንን ገንዘብ በምን አይነት መልኩ ነው የምታሰባስቡት? እንዴት ለማሰባሰብ ነው ያሰባችሁት? ብዙ የተዘጋጁ መንገዶች አሉ። የኪነ ጥበብ ባለሙያ አነታችን ብዙ በዚህ በኪነ ጥበቡ ተጠቅመን ማለት ነው። ፊልሞች አሉ፣ ቻቶዎች አሉ። ከዚያ ደግሞ ቴሌቶኑ አለ። እዛው ቦታው ላይ ደግሞ የምንፈጥራቸው ነገሮች አሉ። ከዚያ ደግሞ ትልቁ እንዳልኩሽ ከዚህ ምስኪን ከሆነ ማህበረሰብ ካለው ላይ ሳይሆን ከሌለው ላይ በፈቅርታ የሚሰጠው ማህበረሰብ ማለት ነው። እነት ከእሱ ላይ እቺን መቶ መቶ ብርም አሁን እንግዲህ ጀምሯል፣ ሰው ማስገባትም ጀምሯል እያስገባ ያለው ይህ የተሰባስበ የዘጋጀንባቸው ጉዳዮች ሁሉ ገንዘብ አምጪዎች ናቸው። እና አብዛኛው ግን በዚህ በኪነ ጥበብ በሞያው እና በሞያተኛው ተጠቅመን ነው ይህን ነገር ልናደርግ ብዙ ያሰብነው። ምን ያህል ጊዜስ እንደሚፈጅ በእርግጥ እና አሁንም ተመልሶ ጥናት ላይ ነው ብለህኛል። ግን እንደው በግምት ይህን ያህል ጊዜ ፈጃል፣ በዚህን ያህል ጊዜ ተጠናቁ ስራ ሊጀምር ይችላል የሚል ተስፋን የሰነቀ ጊዜ ገደብ አለው? እንግዲህ አሁን ከሶስት ወር በኋላ እንዳልኩስ ሁሉም ነገር ይነግሩናል። ግን እንዲሁ ባላቸው ነገር አሁን የሚሳወሩት አንድ አመት ከስድስት ወር በሚወስድ ጊዜ ያው ዝም ብሎ ህንጻ አይደል የሚገነባው ሆስፒታል ነው። ሆስፒታል ስንል ደግሞ ሪፈራል ሆስፒታል ነው። እኛ የምናስበው ምንድን ነው? ለዛ፣ ለአካባቢ ሰው ብቻ ሳይሆን ለኢትዮጵያውያን ብቻ ሳይሆን እውነት አፍሪካን የሚያማከል ምሳቅ አፍሪካን በተለይ በተለይ በተለይ ማለት ነው ብዙ አፍሪካ እዚ በምስራቅ አፍሪካ በኩል ብዙ ሄደናል፣ አይተነዋል ምናምንም የተቻለ ነገር የለም። የተወሰኑ ቦታ ስለ በጣም ውስን ናቸው ና እዚ እኛ መገንባት ክቻል ነው። እኛ የአየር መንገዳችን ሰፊ ነው፣ ተደራሽነቱ አብዛኛው ጊዜ ይህን የሚጠቀሙት ብዩ አለሁ ሁለት ሶስት ቦታ ላይ ኢንተርቪው ላይ ብዩ አለሁ። በተለይ ናይጄሪያዎች በጣም ባለሀብቶች ናቸውና ጉንፋን እንኳን ሲይዛቸው አሉ ሰዎች ይዛና ጉንፋን እንኳን ሲይዛቸው ለንደን ነው ለሕክምና የሚሄዱት። የሚያርፉት ግን በዚህ ነው፣ በኛ መንገድ ነው አልፎ የሚሄዱት። እዚህ ነው አርፈው የሚሄዱት እና ለምንድን ነው እዚህ ይህን ማስቀረት ከቻሉ እነሱ እዚህ በእነሱ ገንዘብ እዚህ መታቀም ከቻሉ እኛ ይሄን ልክ ሙቅ ለጉንፋን እግረ መንገዱን ለሆድ እንደማለት ነው በእነሱ ተጠቅመት አሁን ማህበረሰብ ደግሞ በነጻ የሚታከሙበትን መንገድ ሚኒስጥር ማለት ነው። እና ቀላል አይደለም በተለይ ለምስራቅ አፍሪካ ብለን ስል የእውነትም ነው። እዛ ድረስ በዛም ያህል ርቀት ያለው ማህበረሰብ ተታሰብ ምን ገነባው በጥናት የተገነባት ጥቁ ሆስፒታል የተሻሉ ባለሙያዎች እና የተሻለ መሳሪያዎች ሊኖሩ ይገባል። እና በእነዚህ ጊዜ እነዚህ ጊዜያቶች ይወስዱ ብለም እየወስዱ ብናል ብለን እናምናለን። ያው የሰው ልጅ ያቅዳል ያስባል ዝርቴት ነው የሚፈጸሙ ግን የተደገፍ ነው እሱ ስለሆነ አደርገዋል። እንግዲህ ሰለሞን እንደነገርከን ከሆስፒታሉ ግንባታ በተጨማሪ እስከ የሚሰጠው ሕክምና ድረስ አስባችሁበታል? ና የሆስፒታል ግንባታ ግንባታው ብቻ ሳይሆን ሆስፒታልን ማስተዳደር ከተገነባ ህንፃው ግድግዳው ከቆመ መሳሪያ ከተገጠመ በኋላ የሆስፒታል አስተዳደር ራሱ ትልቅ ራሱን የቻለ ፈተና፣ ትልቅ አቅም፣ ትልቅ ገንዘብ የሚጠይቅ እንደሆነ ባለሙያዎቹ ይናገራሉና እሱን በተመለከተ አስባችሁበታል? ባህርዳር ውስጥ ሁለት ሺ ሶስት መቶ አስራ ዘጠና ህጻናትና አረጋውያን አሉ። እዛ ደግሞ የበላይ ጠባቂያቸው ነው የሚነሱ ልክ አገር ላይ እየዞሩ እንደዚህ አይነት እንግዶች እያቆምን ማለት ነው። እኛ ለአካባቢውና ለማህበረሰቡ በደሁ ለምስኪ መስጠት ነው ያ ማለት መንግሥት ያስተዳድረዋል ማለት ነው። የሚያስፈልገውን ነገር ያደርጋል ማለት ነው። እና ይህን እየሰራ ማስረከብ ነው ትልቁ ነገራችን። እስቲ ወደ ወደ ስራችሁ ይህንን ወደዚህ መንገድ ወዳ መጣችሁ ወደ ስራችሁ ልመልስ፣ ምክንያቱም ምን ያህል አስፈላጊ እንደሆነ ያሳያል። የቀደመው ስራችሁና እስካሁን በዚህ በበጎ አድራጎት በመስራችና ስራ አስፈጻሚ በሆንክበት በህብረት ለበጎ አድራጎት ፋውንዴሽን ስር ከመመስረቱም በፊት እንዲሁ በግልህም ጀምሮ ከተመሰረተም በኋላ የምትሰሯቸው ስራዎች ነበሩና ምን ያህል ሰዎችን ረዳችሁ? ለምን ያህል ሰዎች መዳን ምክንያት ሆናችሁ? እንግዲህ ወደ ሀያ ሶስት ሰው ሀገር ውስጥና ከሀገር ውጭ በተለያ ከሀገር ውጭ ብዙ ታክመዋል። አሜሪካ፣ ህንድ፣ ሳውዝ አፍሪካ፣ ጀርመን ታክመዋል። አሁን አሜሪካ እንኳን እንትን አለች አርቲስቷ ናመች ጀንበርን እኛ ነን ናክናት ሁላችን በራሳሳን ካብቻ እንደሆነ እና እነዚህ ብዙ ደሞ ህጻናቶች ብዙ ህንድ ነው የታከሙት። አሁንም እየታከምን ያሉት እየታከሙበት ነው ያለ አገር ውስጥ እንትን ከአገር ውጭ እየታከሙን ያሉት ነው። እግዚአብሔር በረዳን መጠን እስካሁን ምንድን ነው ብዙ የእውነት የውጭ ሚዛሪዎች ብዙ ይቆጭሻል አንዳንዴ ማሰብ እነዚህ ነገሮች እዚህ እንዲህ ማምጣት ያለብን ብዬ በጣም አስብ ነበረ። ከሶኒክ ጋር አንድ ጊዜ ህንድ ለሆነ ስራ ሄድን ነው እዛም ክስቲ ሊታከሙ ኢትዮጵያኖች ያሉ ብ ሄደኝ እውነቴን ነው የምልሽ ሄደው መታከማቸው ብቻ ሳይሆን ሞራል የሚጎዱስ ነገር እንዴት ያሳዝናል! በጣም በጣም ያሳዝናል። ይህን ሁሉ ማስቀረት የሚችለው መብታቸው ተጠብቆ መታከም የሚችሉት የእውነት ሀገራቸው ላይ መስኪን ማህበረሰብ እውነቴን ነው የምልሽ በጣም አዝኜ ነው የመጣሁት። ስመጣ ስመጣና ምን እንዴት እንዴት አርገ ነው የምናስተካክለው እንዴት አርገ ነው የምናመቻቸው ሁል ጊዜ ጥያቄ ይሁን ነው እግዚአብሔር ፈቀደውና ዛሬ ይህ ውስጥ እንግዲህ መሬት ተሰጥቶናል በዚህ መሬት ላይ የተሻለን ሆስፒታል ገንብተን ይሄ ማሳያችን ነው ብዬ ነው የማስበው። በየ ቦታው ላይ እንደዚህ አይነት ትልቅ ሆስፒታሎችን እንገነባለን። እንግዲህ እስካሁን ያሳከምናቸው ብዙ ህጻናቶች ብዙ ታክመዋል። እዚህ እየታከሙ ነው። በገንዘብ እጦት ምክንያት ሕክምና ማግኘት ለማይችሉ ሰዎች ነው እርዳታ የምታደርጉትና ይህ የሚቋቋመው ሪፈራል ሆስፒታልም እንደዚሁ ጠቅላላ ሆስፒታል የትኛውንም ህክምና የመስጠት የሚችል ሆስፒታል ነው የሚሆነው። እንዲሁ ሰለሞን አርቲስት ነህ። ህዝብ የሚያቀበ አርቲስትነት ነው። እንደዚህ አይነት የበጎ አድራጎት ስራ ላይ ተሰማርተህ እንደዚህ አይነት ፋውንዴሽን መስርተህ አቋቁመህ አሁን ደግሞ ሆስፒታል ለመገንባት እንቅስቃሴ ስትጀምር ኢትዮጵያ ውስጥ ያለው ችግር እንደው ይታወቃል እና በየቦታው በየቀዳዳው ብዙ ችግሮች ያሉባት አገር ናት። እዚህ ላይ ይህንን አሻራ ለማሳረፍ መንቀሳቀስ መቻል ምንድን ነው? ምን አይነት ስሜት ነው የሚፈጥርብህ? እንግዲህ ኢትዮጵያዊ ያገባኛል፣ ይመለከተኛል፣ የሚመለከተኝ ነገር ነው

ለገሌ ብቻ አይደለም። ምክንያ ዞሮ ለኔ ነው፣ ለሁላችንም ያገባናል፣ ይመለከተናል። የጸዳችና በጣም ትልቅ የነበረች ሀገር መልሶ ለመበና ወደዛ ለማምጣት የሁላችን ርብርብ፣ ፍቅር፣ እውነት፣ አንድነት፣ ከዛ ደግሞ ያገባኛል ብሎ እንደዚህ አይነት ነገሮች ላይ መታገል ለመስራት መጣር ጣፍ አስፈላጊ ነገር ነው የሚሰማኝ አሁን ከሶስት ወር በኋላ እቅዱ ተጠናቆ ወደ ግንባታ የሚያስገባችሁን መንገድ ትጀምራላችሁና ከዛ በፊት እንዳልከው የገንዘብ ማሰባሰብ እና ያንን አቅም የመፍጠር ስራ ትሰራላችሁ ምንድን ነው የምትለው ምንድን ነው የምታስተላልፈው መልካም እንግዲህ ይህን ፕሮግራም ለሚያዳምጡ ሁሉ አሉ ኢትዮጵያውያን አገር ውስጥ ያላችሁ ህልማችንን ግን ጨብጥ እና ደግሞ እጅን ትንሿ ኢትዮጵያ ማሳያ የሆነውን ይህን ሆስፒታል ለመገንባት የፍቅር እጃችሁን ዘርጉ ነው የፍቅር ጥዋችሁን ወርውሩ ነው የሚለው እና የቻልነው የተቻለውን ልክ እንትኑን ስናየው ቅርጫቱ ስናየው ሰፊ ይሆንና እጅ ውስጥ ምከት እኔ ይሞላል እኔ ምከታት ይሞላል ብሎ ሰው ያስባል። ግድ የለም ይሞላል። የቻናችሁትን አድርጎ ወርውሩ ነው። ይህን ያለ ነገር ለእኔ ትልቁ ሌላው ምሳሌ እናት የሪቻርድ ፓንክረስ እናት ሲልቪያ ፓንክረስ ጦራኖች ሆስፒታል የሚያስገነቡት እርሳቸው ናቸው እና እኒ ግን አግናቸው ላይ ሄደው ለምነው ስባሰ ምናምን ያስገነቡት ይሄን ሆስፒታል እኛ ነው፣ ለእኛ ነው ይሄ የሰሩልን። እኛ ስለ እኛ ማለት ነው። በእኛ ዘመን አንተራችን ማቆም የለብንም አለብን እኮ አንድ ማሳያችን ይሄ ነው። እውነት እና ማንነችን በተለይ ወጣት፣ በተለይ ጉልበት ያለው፣ በተለይ ሀብት ያለው፣ በተለይ ሀሳብ እውቀት ያለው ሊተባበርና ሊያግዘን በጣም ይገባልና እንደው እስካሁን እንደዚህ ያለ መልእክት ሳታስተላልፍ ወይም ደግሞ ያስተላለፍካቸው እንደዚህ ያሉ መልእክቶች ጆሯቸው ሳይደርስ ወይም በቀጥታ እንደው አዋጡ፣ እርዱ ሳይባሉ በራሳቸው ተነሳሽነት እንደው ሰለሞን ብለው ፈልገው ይህንን በጎ አድራጎት ማህበር ንርዳ ብለው የመጡና ልብህን የነኩ አንድ ሁለት ብለህ የምትላቸው ሰዎች አሉ እንደው ለምሳሌ ያህል ለአድማጮች ለመግለጽ በቀናሉ አሉ ማለት አንድ ሁለት አደሉ እጅግ

እና ብዙ እንዲህ አይነት ናቸው። በጣም አልኩሽ እኮ በጣም ያሳዝናል። ኢትዮጵያዊ የሚፈልገው መኮርኮር ብቻ ነው። ኮርኳሪ ነው የሚፈልገው እንጂ ሊሰጥ ዝግጁ ነው እንዳልኩሽ ነው። ካለው ላይ አይደለም ከሌለው ላይ በፈለግታ ይሰጣል። ይህን ግን ልትነግሪው፣ ልታሳውቂው፣ ልትነግሽ ይገባል። እና ያደርጋሉ፣ ያደርጋሉ። እና በጣም በጣም እግዚአብሔር ያገጠ ያከገልኝ እስከዛሬ ለተደረገውም ወደፊት ስለሚደረገውም ነገር በጣም ነው ማመሰግነው። ኢትዮጵያ ለዘላለም ትባረክ። ጾማችሁን ለፈታችሁ እንኳን አደረሳችሁ አሁን ጾሙ ሊያዛችሁ ደግሞ እግዚአብሔር አላህ ጾማችሁን በተለም ያስጨርሳችሁ ላለ አመሰግናለሁ ሰለሞን እግዚአብሔር ይስጥልን በጣም ተሳክቶ ደግሞ ብዙ ነገር ያሰብከው ተሳክቶ ሆስፒታሉን እንደምታስረክብ ተስፋ እናደርጋለን ለአሁኑ ግን እግዚአብሔር ይስጥልን የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ አብሬያችሁ ያመሸሁት ጽዮን ግርማ ነኝ። አብራችሁም ስለቆያችሁ እናመሰግናለን። በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያለን በቴድሮስ ካሳሁን ወይም ቴዲ አፍሮ ኢትዮጵያ ዘፈን እንሰናበታችኋለን በእኛ በኩል